የኢትዮጵያ መጣነ ሀብታዊ ይዞታ የዋጋ ግሽበት ኢትዮጵያ ያለባትን የዓለም አቀፍ አበዳሪዎች እዳ ጨምሮ በተለያዩ ጉዳዮች ላይ ከገንዘብ ሚኒስትሩ ዴኤታ ዶክተር እዮብ ተካሊን ጋር የተደረገው ዘለግ ያለ ቃለ ምልልስ የሚደመጥበት ነው። ዶክተር እዮብን ያነጋገራቸው አስመሟየኑ ነው። ወደ ዝግጅቱ እንሻገር። የኢትዮጵያ የገንዘብ ሚኒስትር ዴኤታ ዶክተር እዮብ ተካሊ ለምናነሳቸው ጥያቄዎች ምላሽ ለመስጠት ፈቃደኛ ስለሆኑልን በአሜሪካ ድምፅ አድማጮቻችን ስም እናመሰግናለን። በመጀመሪያ አጠቃላይ ሀሳቦችን ከማንሳታችን በፊት በቅርቡ ዓለም አቀፉ የገንዘብ ተቋም ያወጣው መግለጫ ነበረ። በተለየ ባለፉት ሁለት ወራት በኢትዮጵያ የተደረጉ የኢኮኖሚ የፖሊሲ ማሻሻዎችን ትግበራን አስመልክቶ ባወጣው ሪፖርት ሀሳብ ላይ ብነሳ የተሻለ ነው ብዬ አስባለሁኝ እና ተቋሙ ባወጣው መግለጫ ላይ የእርስዎን ሀሳብ ምንድን ነው የሚለው ላይ በሱ ብንጀምር የተሻለ ነው። ጥሩ አመሰግናለሁ አስማማው። በቅርብ የተደረገው ማሻሻያ በተመለከተ የዓለም አቀፉ የፋይናንስ ተቋም ልዑክ እዚህ ኢትዮጵያ ቆይቶ ነው የተመለሰው። የመጡበት አንዱ ምክንያት ያው እንደምታውቀው ሶስት ነጥብ አራት ቢሊዮን የአሜሪካን ዶላር የሚያክል ድጋፍ ያለው ከአይኤምኤፍ ብቻ፣ ያው ሌሎቹ ስንጨምር ከፍተኛ ድጋፍ ነው ያለው ፕሮግራም ቀርጸው፣ እኛን ሪፎርም እያገዙ ነው። ይሄ ሪፎርም ምን ላይ እንዳለ ለማየት ነው ይሄኛው ልዑክ መጥቶ የነበረው። ከሪፖርታቸው እንዳየኸው በጣም በጣም በሚገርም ሁኔታ የተሳካ የሪፎርም ጅማሮ እንዳለ ነው ልዑኩ አረጋግጦ ሄደው ከዚያ በኋላ ኢንፋክት ከትላንት ወዲያ ከአጠቃላይ የልማት አጋሮች ጋር እዚሁ አዲስ አበባ በገንዘብ ሚኒስቴር አዳራሽ ሰፊ ውይይት ነበረን። ብዙዎቹ የልማት አጋሮች ከጠበቁት በተለየ መልኩ በጣም በጥብቅ ዲሲፕሊን በማክሮ ቲሙ በመንግስት ከፍተኛ አመራር እየተመራ ያለው ኢኮኖሚ ማሻሻያ ኦፍ ኤ ፋንታስቲክ ስታርት በጣም በሚያበረታታ በሚያመረቃ ጅማሮ ላይ እንዳለ ነው ሰዎቹ እያነሱ ያሉት። እኛም እስካሁን ባለው ሂደት በጣም ደስተኛ ነን። እንግዲህ ይህንን ሪፎርም የበለጠ በማስፋት ከሪፎርም የሚጠብቀውን ያደገ ኤክስፖርት፣ ያደገ ኢንቨስትመንት፣ ከፍ ያለ ገቢ፣ አጠቃላይ ኢኮኖሚውን ያነቀውን ነገር በማፍታታት በአምራች ዘርፉም ከፍተኛ የሆነ ዘርፎች ላይ ከፍተኛ ውጤት ማየት መቻል አለብን። ቀጥሎ የሚመጣው ነገር እሱ ነው። እዚህ ላይ አተኩረን የምንሰራ ነው የሚሆነው። እንደ መነሻ ንካነሳን ዶክተር ዮ ቀጥታ የመጀመሪያ ይሄ የሪፎርም ሀሳብ በመንግስት በእናንተ በኩል ይፋ ሲደረግ ያነጋገርናቸው ባለሙያዎች እየሰጡን ሀሳብን በቀጥተኛው ጥያቄ በሚባለው ላንሳው የኢትዮጵያ መንግስት ከዓለም አቀፍ የገንዘብ ተቋም ሆነ ከሌሎች ዓለም አቀፍ ተቋማት ጋር በተያያዘ አሁን ተግባራዊ ማድረግ ጀምረዋለሁ ያለውን የኢኮኖሚ ሪፎርም ተግባራዊ ሲያደርግ በተለይ ዶላርን የምንዛሬ ተመን በገበያ እንዲወሰን ሲያደርግ እሱን ጨምሮ ሌሎችም ቀደም ሲል ሲተገብራቸው የነበሩ ኢኮኖሚያዊ ማሻሻያዎች፣ የፖሊሲ እርምጃዎች ልክ ከዚህ በፊት ሌሎች ሀገራት እንደሆኑት ሁሉ በእነዚህ የዓለም አቀፍ ተቋማት አስገዳጅነት የተደረገ እና የኢትዮጵያ ኢኮኖሚ በአስቸጋሪ ሁኔታ ውስጥ ስለነበረ የተፈጠረ ነው የሚል ነው የሚል ሀሳብ ባለሙያዎች አንስተዋል። በእርግጥ ዓለም አቀፍ ተቋማት ስላስገደዷችሁ ነው ወደዚህ የኢኮኖሚ ሪፎርም የገባችሁት። ስማ የኢትዮጵያ ኢኮኖሚ በምን ሁኔታ እንደነበረ የዛሬ ስድስት ዓመት አካባቢ የነበረውን ከለውጥ በፊት የነበረው ሁኔታ ማየት ነው። በእርግጥም በጣም አስቸጋሪ ሁኔታ ውስጥ የነበረ ኢኮኖሚ ነው። ባዶ ካዝና የተረከበ አመራር ነው ያለው ሰው የዚህ ሪፎርም እሳቤ የዛሬ ስድስት ዓመት ነው የጀምረው የመጀመሪያውን የሀገር በቀል ኢኮኖሚ ማሻሻያ ተመልሰ ብታይ ስለ ማክሮስታቢሊቲ ስታብሊቲ፣ ስለ ዘርፍ ማሻሻያዎች፣ ስለ መዋቅራዊ ማሻሻያዎች ነው የሚያነሳው። ይህን ሰነድ ተመልሶ ማየት ይቻላል። አስቀድመን ያኔ የሀገር በቀል ኢኮኖሚ ማሻሻያ ሲዘጋጅ ጀምሮ ሲታሰብ የነበረ ሪፎርም ነው። ግን ሁሉም ሪፎርም የራሱ ጊዜ አለው። ለምሳሌ አሁን መጨረሻ ላይ ያደረግነው የውጭ ምንዛሬ ማሻሻያ ከመደረጉ አንድ አመት በፊት በደንብ አስበንበት ነው የገንዘብ ፖሊሲው ላይ ጠበቅ ያለ ማሻሻያ የተደረገው በዚህ ምክንያት ነው። አጠቃላይ የዋጋ ግሽበቱ እንዳየኸው የተረጋጋ የሆነው ነው። ይሄ የፖሊሲ አጀንዳ የታሰበበት ለረጅም ጊዜ ሲሰራበት የቆየ በመንግስት ኦውን የተደረገ አጀንዳ መሆኑን ኢቲንክ ጠበቅ አድርጌ ላነሳለ ይፈልጋለሁ። ጊዜውን በተመለከተ ግን እንደምንስተው ነገር ጊዜው በጣም የዘገየ ነው። ትክክለኛው ጊዜ ምናልባትም የዛሬ ሰላሳ ዓመት ነው የነበረው። ይሄ ማሻሻያ አስማማው ለአስርት ዓመታት የቆየ የኢኮኖሚ ዲስቶርሽን ነው ያስተካከለው። ከዚህ በፊት የነበሩ መንግስታት ሲፈሩ ሲያነሱ ሲጥሉት የነበረው ሀሳብ ነው የነበረው። መንግስት አሁን የሪፎርሙን አስፈላጊነት በደንብ አስቦ ነገር ግን ጊዜ አስቀምጦ አስቀድሞ እያንዳንዱን የሪፎርም ብሎክ ጨርሶ በራሱ ጊዜ ያደረገው ማሻሻያ ነው። ለዚህ ምነት ይሳካው በነገራችን ላይ በጣም የታሰበበት በደንብ ዝግጅት የተደረገበት ሪፎርም ስለሆነ ነው ለብዙዎቹ እስኪገርም ድረስ። እንግዲህ በቅርብ ባሉ የማክሮ ማሻሻያዎች በዚህ ደረጃ ኦፍኮርስ፣ ገና እኛ ያስቀምጥነው ጊዜ ገና ነው። የሚቀጥሉት ወራት ብዙ ስራ መስራት አለብን። ግን እንዲህ አይነት ጠንካራ ጅማሮ ያለው ማሻሻያ መጥቀስ የምትችል አይመስለኝም። ለብዙዎቹ ልምምድ እንዴት ሳካ ስላልነበረ ይሄ የሆነው ምናልባት ዶክተር ዜላቋርጦት ምናልባት ጊዜው በአሁን የሪፎርሙን በእነዚህ ሁለት ወራት ጊዜ ውስጥ ስኬታማ ነው ብለ ለመደምደም የሚያስችል ጊዜ ላይ ነው ያለ ነው። አደ ጅማሮው ጥሩ ነው ያልኩ ለዚህ ነው በጥንቃቄ ያልኩ ጅማሮ፣ ምንም ጥያቄ የለውም። አንድ አመራር ወዳጅ ያለሆነ አናሎጂ ልንገር፣ በጣም በጣም ስለወደድኩት እንደ አውሮፕላን በረራ ነው ብሎታል። አሁን አውሮፕላኑ እንደተነሳ አረጋግጠናል። ቴኮፍ አድርጓል። ከዛ በሮ ሂዶ ላንድ ማድረግ አለበት። የማያከራከረው ነገር ቴኮፉ በጣም በጣም ጥሩ ነው የነበረው። አየሩ ላይ ያሉ የሚያንገጫግጭ ነገር ሊፈጠር ይችላል። ለዚህም በደንብ ያስበንበታል። ይህንን በስርዓት ከመራ ነው በጣም በጣም የተሳካ ላንዲንግ እንደሚሆን ግን ተስፋ ማድረግ ይቻላል። ግን ጅማሮ ላይ በማያወላዳ መልኩ በጣም በጣም ጥሩ ነው። የውጭ ብዛሪ ብታይ እኮ አሁን የብላክ ማርኬቱ እና የፎርማል ማርኬቱ ልዩነት ኦልሞስት ኮላፕስ አድርጓል። የኤክስፖርት ምላሽ የሀዋላ ምላሽ በጣም የማይበረታታ ነው። ዝርዝር ቁጥሩን እናነሳ እንችላለን ግን እሱም በተመለከተ እሱም በተመለከተ ላይ ማነሳው አለ ግን አሁን ያነሱልኝን በተለይ ለአድማጩ ግልጽ ለማድረግ እርስዎ ታስቦበት የደረገ ነው ብሎኛል። ነገር ግን በመሀል ላይ የብርን የመግዣ ዋጋ በተመለከተ እና የዶላርን የምንዛሬ ተመን በተመለከተ የኢትዮጵያ መንግስት ውሳኔ ላይ ይወጡ የነበረው እናንተ ከዓለም አቀፍ የገንዘብ ተቋማት ጋር ድርድሮች ስታደርጉ ይወጡ በነበሩ መረጃዎች መሰረት ኢትዮጵያ የዶላርን የምንዛሬ ተመን በገቢያ አልተወሰነ የሚሉ ሀሳቦች በተነሱ ጊዜ ሁሉ በፍጹም ይህን የማድረግ ሀሳቡም የለንም። የብርን መግዛት አቅም በዚህ ደረጃ የማዳከም ሀሳቡ የለንም። እንደውም አንዳንዶቹ የብርን የመግዛት አቅም በመጠኑ የማዳከም እንጂ በገቢያ እንዲወሰን የማድረግ አይደለም የሚል ምላሽ በእናንተም ከፍተኛ አመራሮች በኩል በብሔራዊ ባንክ ገዥውን ጨምሮ ሲሰጡ ነበረ። ድንገት ግን ብርን የመግዛት አቅም በዚህ ደረጃ በጣም የሚያዳክም እና የዶላርን የምንዛሬ መጠን በገቢያ እንዲወሰን የሚያደርግ ውሳኔ ድንገት ተግባራዊ ተደረገ። ስለዚህ የነገር እርስዎ ከገለጹልኝ ታስቡበት ከተደረገው ነው የሚለው ይልቅ አስገዳጅ ነው የሚለውን ሀሳብ የሚያጠናከር አይደለም፣ በጭራሽ። ስማባ ተመልሰህ ያልናቸው ነገሮች ደጋግመን ዲቫሉዌሽን ብዙ ጊዜ ገበያ ላይ ይነሳ የነበረው መንግስት ዲቫሉዌት ሊያደርግ ነው። ይሄ ማለት ምንድን ነው? በተወሰነ መጠን የብርን የመግዛት አቅም ማዳከም ማለት ነው። ሰው እንዲህ አይነት ሀሳብ በጭራሽ የለንም ሰንሰብል የሆነ ትርጉም የሚሰጥ የማክሮ ማሻሻያ ሁል ጊዜ እኔ ራሴ ፐርሶናሊ የዚህ የዲቫሉሽን አጀንዳ ሲነሳ በማህበራዊ ሚዲያ ያነሳሁትን አስታውሳለሁ። ዲቫሉሽን የሚባል አጀንዳ የለንም። እኛ ሰንሰብል የሆነ ትርጉም ያለው የማክሮ ማሻሻያ ነው ማድረግ የምንፈልገው ብለን ነበር ያለው። ግን ይሄ አጀንዳ በጣም በጥብቅ ዲሲፕሊን ስለተመራ እንዳልከው ኢቨን ትልልቅ የዜና አውታሮች ፕሮባብሊ የእናንተንም ጨምሮ ወዴት እየሄደ እንዳለ በደንብ የገመተው አይመስለኝም በዚህ ምክንያት ዜናው እንደ ብሬኪንግ ኒውስ ሆኖ መጥቷል ይሄ ደግሞ ትልቅ ስኬት ነው የተመራበትን ዲስፕሊን ነው የሚያሳይ ግን ይሄን እንዳልኩ ባለፉት ሁለት ሶስት ዓመታት ኢንፋክት ዝግጅት በሰፊው ሲደረግ የነበረው በጣም በጥብቅ ዲስፕሊን በክቡር ጠቅላይ ሚኒስትሩ በተመራው የማክሮቲም ሲደረግ ነበር የገንዘብ ፖሊሲውን በጣም ማጥበቅ ለምን አስፈለገ? እንደዛ ካልሆነ የዛሬ ከዛሬ ዓመት በፊት የገንዘብ ፖሊሲው ጠበቅ ካላለ የፊስካል ፖሊሲው ታስታውስ አለ እና ያወጅነው በጀት በጣም በጣም ኮንሰርቫቲቭ በጀት ነው የነበረው። ለምን ኢኮኖሚውን ማረጋጋት ስለነበረብን አጠቃላይ የውጭውን ዛሬ ማሻሻያ በፊስካል በኩል እና በገንዘብ ፖሊሲ በኩል ካልተደገፈ በስተቀር እንደማይሳካ ስለሚታወቅ ይህንን አስበን ጊዜ ሲቀምጠን አስቀድመን የሰራናቸው ስራዎች ናቸው። ሰው በደንብ በደንብ ላረጋግጥ ለምፈልገው የሚያኮራ ስራ ነው የተሰራ። አይ ቲንክ ታሪክም የሚያነሳው ነው የሚሆነው። ይሄ ኤክሰፕሽናል የሆነ የክብር ጠቅላይ ሚኒስትሩ አመራር ነገሮችን ሰከንድ ብሎ ከግራ ቀኝ አይቶ በራሳችን ጊዜ በራሳችን ሁኔታ እንድንወስን መደረጉ የውጤቱ ቁልፍ ማስረጃ ነው ብዬ ነው ማነሳው። አሁን እርስዎ እንዳነሱልኝ የኢትዮጵያ የኢኮኖሚ ሁኔታም እነዚህ ማሻሻያዎች ተግባራዊ ለማድረግ በሚያስችል ሁኔታ ላይ ነው ወይ ኢትዮጵያ የምትገኝ? ከፍተኛ የሆነ የውጭ ምንዛሬ ጥረት ያለበት ኢኮኖሚ በተለያዩ መልኮች የሚፈተንበት ነው እና በእርግጥ ጊዜውም አሁን አይደለም የሚልም የኢትዮጵያ ኢኮኖሚ ይህንን ለመተግበር እነዚህ ማሻሻያዎች ለመተግበር በሚያስችል ቁመና ላይ አይደለም የሚልም በባለሙያዎች ይነሳ ነበር። በእናንተ በኩል በዚህ ደረጃ የገመገማችሁት ከሚፍጋ ባደረጋችኋቸው ድርድሮች ላይ አሁን እርስዎ እንዳነሱልኝ የእናንተ ያቀረባችኋቸውን ሀሳቦች በመቀበል ነው ወይስ የቀረቡላችሁ ቅድመ ሁኔታዎች የሉም ወይ? አዎ ይኸውልህ፣ ውጭ ምንዛሬ በገበያ መወሰን አዲስ የፖሊሲ ሀሳብ አይደለም። ይሄ ዋጋ ልክ ሳይሆን ሲቀር የሚያመጣው ዲስቶርሽን አለ። ነገራችን ላይ በሁለት ገበያ ሲካይ የነበረው ውጭ ምንዛሬ ኮ የፈጠረው ዲስቶርሽን በዋነኛነት የኢትዮጵያን ኢኮኖሚ እየጎዳ ነው የነበረው። ድሃውን ነው ሲጎዳ የነበረው እንጂ አክሰስ ያላቸው ሰዎች በተሻለ ሁኔታ በረከሰ ዋጋ የውጭ ምንዛሪ ሲያገኙ ሌላው ሰው ደግሞ ይህንን እድል ሳያገኝ የቆየበት ሁኔታ በዚህ ምክንያት የገቢ እቃዎች ላይ ከፍተኛ የዋጋ ጫና፣ አላስፈላጊ ጫና ነበርበት ሁኔታ የነበረው የመኪናን አንድ ምሳሌ ይህን ጠላት ሰላየ ነውን ላስረዳ። አንድ መኪና ኢምፖርት የሚያደርግ ሰው በጣም የሚገርምህ ዶላርን እስከ መቶ ሰባ መቶ ሰባና ብር አካባቢ ከፍሎ ነው የሚገዛው መቶ ሀያ እንደዚህ ይከፍላል ብላክ ማርኬት ላይ ከዛ ደግሞ ለባንከሩ የሚሰጥ ጉቦ አለ። ለኤክስፖርተሩ የሚከፍሉ ሌላ እንትን አለ። ይሄ ከኢምፖርተሮች ጋር በተደረገ ውይይት የተሰራ ጥናት እንዴት እጅግ ከፍተኛ እንደነበረ ጫናው ኢኮኖሚ ላይ የሚያሳይ ነው። ሶ ዲስቶርሽን ጠቃሚ እንዳልሆነ እና መስተካከል እንዳለበት ምንም ብጅታ ያለውም እንዳልኩ በአንደኛው ማሻሻ አስቀድመን ማክሮሪፎርም ማድረግ አለብን ስል ይህንን ያነሳውን የፎሬክስ ሪጅሙን ጨምሮ ያነሳ ነው። ይሄ መደረግ ያለበት ጉዳይ ስለሆነ ነው። ከአይምኤፍ ጋር ያለ አግባባን ጉዳይ ምንድን ነው? መቼና እንዴት ይሆናል? የትኛው ፖሊሲ ይቀርማል በሚለው ነው። የዛሬ አምስት ዓመትም እኮ ስለ ሪፎርሙ ኢምፖርታንስ ሲያነሱ ነበር የአይምኤፍ ሰዎች። ግን አይደለም እኛ የምንሰራ ቤት ስራለን። በአቅርቦት ረገድ ብዙ ስራ ይቀርማል፣ እሱን እንስራ፣ ግብርናው ሪስፖን እንዲያደርግ እንዳልኩ በመሀል በተፈጠረው የፖለቲካ ሁኔታ እንደምታውቀው አይምኤፍ ፕሮግራም ጀምሮ አቋርጠዋል። እኛ ግን ከአይኤምኤፍ ጋር ውይይት አናደርግም ይህንን ሪፎርም አጠናክረን ቀጥለን የገንዘብ ፖሊሲውን የፊስካል ፖሊሲው ላይ ይህንን ሪፎርም ስንሰራ እኮ አይኤምኤፍ የለም ፕሮግራም የለንም ኢንፋክት ውይይትም አልነበረንም በፖለቲካ ጫና ምክንያት ፕሮግራም አቋርጠው አቁበዋል ይሄ ግን መንግስት ኦል ያደረገው ሪፎርም ስለነበረ እና ይችን ጊዜ ደግሞ አስቀድመን ያስቀምና ስለነበረች በዚህ ምክንያት ነው የተሰራው አሁን ነው ኢንፋክት እንዳልኩ ጥሩ ጊዜው የዛሬ ሠላሳ ዓመት ነበር፣ ግን ቤስት ታይም ነው ሁሌ እንደሚሉት የተሻለ ጊዜ ደግሞ ዛሬ ነው። በዚህ ምክንያት ነው ዛሬ ያደረግነው። ግን ዝግጅት ያስፈልግ ስለነበረ ለምሳሌ ይሄ ሪፎርም ድሃው ላይ ጉዳት ሊያመጣ ይችላል። ይሄ እንዳይሆን የሴፍቲ ኔቱ እንዴት ነው መደገፍ የምንችለው ወይ ደግሞ ዝማሻሻ ምን ማድረግ እንችላለን? ኢቨን ዘይት እኮ ከወራት በፊት ነው ገዝተን ያስገባ ነው። እንዴት ድንገት ሊሆን ይችላል? ምክንያቱም አቅርቦት ችግር እንዳይመጣ ምናልባት ቢመጣ በመንግስት መድሪቶች በኩል እንዲቀር ነው ማለት፣ አስቀድሞ ከወራት በፊት ነው የታዘዘው እና ጊዜው ትክክለኛ ነው ለማለት ነው። እነሱ ላይ ነው ጥያቄዎቹ የሚነሱት። መጀመሪያም ተግባሮች ይደረግ ባለፉት ሁለት ወራት የመጀመሪያዎች ላይ በዚህ ኢኮኖሚ ማሻሻያ ውስጥ የሚጎዳውን ማህበረሰብ መደገፍ የሚያስችሉ ዝግጅቶች መደረጋቸውን በተለይ በበጀቱ ላይ ተጨማሪ በጀት የሚጸድቅበት ሁኔታ እንደሚኖር ነገር ግን ባለፉት ጊዜያቶች ማህበረሰቡ ለከፍተኛ ችግር ይዳረገ መሆኑ ለእኛ ገልጾልናል። የተባሉት ቃል የተገቡትም የደሞዝ ጭማሪም ሆነ በበጀት ማሻሻያ ውስጥ የመደጎም ሁኔታዎቹን እስካሁን ድረስ ምንም የተባለ ነገር የለም። ስለዚህ እነዚህ ነገሮች ለምን አልተተገበሩም?